Agarinya Report. በእነ አቶ ጌታቸው ረዳ የተመሰረተው አዲሱ ክልላዊ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አገኘም። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት በነበሩት አቶ ጌታቸው ረዳና እርሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተው አዲሱ ክልላዊ ፓርቲ በኢትዮጵያ ብሔራዊ የምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አግኝቷል። ዴሞክራሲያዊ ስምረት ትግራይ የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወ ህወሃት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያ እና የኮሚኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳኤ ሀለፎም ለኢትዮጵያ ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ብሔራዊ ምርጫ ቦርድ የቀረበው ከሁለት ሳምንት በፊት ነበር። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎቹ ጊዜያዊ የምዝገባ ፈቃድ ሰርቲፊኬት ከምርጫ ቦርድ መቀበላቸውን አስታውቀዋል። ለሶስት ወራት የሚያገለግለው ይ ይህ ጊዜያዊ የምዝገባ ፈቃድ ለአዲሱ ፓርቲ መሰጠቱን የምርጫ ቦርድ የኮሚኒኬሽን ክፍል አረጋግጧል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ ሶስት ወራት ሊራዘም እንደሚችል ይደነግጋል። ይኸው አዋጅ የጊዜያዊ የምዝገባ ፈቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ባራትን ለማከናወን ብቻ ይሆናል የሚል ድንጋጌም ይዟል። የኢትዮጵያ አየር መንገድ ባለፉት 9 ወራት 14.5 ሚሊዮን መንገደኞችን አጓጓዝኳልም 5.6 ቢሊዮን ዶላር ገቢ ማግኘቱንም ገልጿል። የኢትዮጵያ አየር መንገድ ባለፉት 9 ወራት 14.5 ሚሊዮን መንገደኞችን ማጓጓዙን የተናገረ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ13 በመቶ እድገት እንዳለው ዋና ስራ አስፈጻሚው አቶ መስፍን ጣሳው ተናግረዋል። አየር መንገዱ በ9 ወር ውስጥ ያገኘው ገቢ 5 ቢሊዮን ዶላር መሆኑን ለብሔራዊ የቴሌቪዥን ጣቢያ የተናገሩት ዋና ስራ አስፈጻሚው ገቢውም ካለፈው ዓመት ተመሳሳይ ወቅት ጋር ሲተያይ የስምንት በመቶ ብልጫ አሳይቷል ብለዋል። አስር አዳዲስ አውሮፕላኖችን የኢትዮጵያ አየር መንገድ መቀላቀላቸው የተጠቀሰ ሲሆን ከዚህ ውስጥ ሦስቱ ኤርባስ ኤ350 1000 መሆናቸውን ገልጸዋል። በዘጠኝ ወር ውስጥ አራት አዳዲስ የበረራ መዳረሻዎችንም የኢትዮጵያ አየር መንገድ መክፈቱን የጠቀሱት ዋና ስራ አስፈጻሚው በመጪው ሰኔ ወር ብቻ ሁለት ዓለም አቀፍ በረራዎችን እንደሚጀምር፣ እንደዚሁም ሁለት ኤርባስ ኤ350 900 አውሮፕላኖችን እንደሚረከብ አቶ መስፈን አስረድተዋል። በቢሾፍቱ አቅራቢያ ለሚገነባው ግዙፉ ኤርፖርትም የዝግጅት ስራ እየተሰራ መሆኑን የተናገሩት ዋና ስራ አስፈጻሚው የኤርፖርት የኤርፖርቱ ግንባታ በመጪው ዓመት ህዳር ወር ላይ ይጀመራል ብለዋል። በኢትዮጵያ የሚንቀሳቀሱ የዲጂታል የፋይናንስ አገልግሎት ሰጪ ተቋማት ሁሉ በብሔራዊ ስዊች ሲስተም ውስጥ መግባት አለባቸው አለ የኢትዮጵያ ብሔራዊ ባንክ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ለሚሰሩ የክፍያ አማራጮችን ፈቃድ ለመስጠትና ለመቆጣጠር የሚያስችል አዲስ መመሪያ ይፋ አድርጓል። በመመሪያው መሰረት ከመንግስት ቴሌኮም ኦፕሬተር፣ የክፍያ አማራጭ አቅራቢና የክፍያ ስርዓቱ ኦፕሬተር በስተቀር ማንኛውም ግለሰብ ከአርባ በመቶ በላይ የሚሆነውን ፈቃድ የተሰጠውን የክፍያ አማራጭ ባለድርሻ መሆን አይችልም ይላል። በአዲሱ መመሪያ መሰረት አዲስ የክፍያ አማራጭ ፈቃድ ለማግኘት ከዚህ በፊት የሚያስፈልገው የ50 ሚሊየን ብር ካፒታል ከፍ ተደርጎ 100 ሚሊየን ብር እንዲሆን ተደርጓል። 100 ሚሊየን ብሩ ወይም አቻ የውጭ ሀገራት ገንዘብ እየተመሰረተ ባለው የክፍያ አማራጭ ስም በተከፈተ የዝግ የባንክ ሂሳብ መቀመጥ እንዳለበትም ይደነግጋል። የክፍያ አማራጩ ዋና ስራ አስፈጻሚ ለመሆን በአዲሱ መመሪያ መሰረት የሰባት ዓመት የስራ ልምድ ያስፈልጋል የተባለ ሲሆን ከዚያ ውስጥ ሶስት አመቱ በአስተዳደራዊ ቦታ መሆን ይኖርበታል የሚላል አዲሱ መመሪያም በተሻሻለው አዲሱ መመሪያ በኤሌክትሮኒክ መንገድ የሚፈጸሙ ዝውውሮችን ደህንነት ለመጠበቅ ሲባል ከብር አምስት ሺህ በላይ የሆኑ የገንዘብ ዝውውሮች የቱ ፋክተር አውተንቲኬሽን ሊኖራቸው እንደሚገባም ተገልጿል። የደረጃ ሁለት ወይም ሌቭል ቱ አካውንት ባለቤቶች በቀን በአካውንታቸው መያዝ የሚችሉት የብር መጠንም ከአንድ መቶ ሃምሳ ሺህ ብር እንዳይበልጥ የተደረገ ሲሆን፣ በቀን መፈጸም የሚችሉት የገንዘብ ዝውውር መጠንም ከሦስት መቶ ሺህ ብር መብለጥ የለበትም። በአዲሱ መመሪያም ነገር ግን ብሔራዊ ባንክ ከክፍያ አማራጩ በጽሑፍ ጥያቄ የቀረበለት እንደረሚታንስ ረሚታንስ፣ የታክስ ክፍያ፣ የነዳጅ ክፍያ ለአውሮፕላን ትኬትና ሌሎች አገልግሎቶች የተቀመጠውን የዝውውር ገደብ ሊያነሳ እንደሚችል አክሎ ይደነግጋል። በተጨማሪም የደረጃ ሁለት አካውንት ባለቤቶች በቀን ወደ ግለሰቦች ማስተላለፍ የሚችሉት ወይም የፒቱፒ የገንዘብ ዝውውር መጠን ከ75000 ብር እንዳይበልጥ የተደረገ ሲሆን ከግለሰቦች ወደ ነጋዴዎች የሚፈጸሙ የኤሌክትሮኒክ አካውንት የገንዘብ ዝውውር መጠን በቀን ከ250000 ብር አይበልጥ ይላል። ብሔራዊ ባንክ አሁን እየሰሩ ያሉ ነገር ግን የተከፈ ለካፒታላቸው ከመቶ ሚሊዮን ብር በታች ሆኑ የክፍያ አማራጮች እስከ ሰኔ 2027 ድረስ የተቀመጠውን ካፒታል ማሟላት እንዳለባቸው የገለጸ ሲሆን ሌሎች መመሪያዎች ግን በመጪዎቹ ስድስት ወራት ወደ ስራ ትግበራ ይገባሉ ብሏል። ሐምሳ ሰባት በመቶ የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ችግር ተጋልጠዋል ተባለም። እነዚሁ ታዳጊ ሀገራት በተያዘው ዓመት ብቻ ከ80 ቢሊዮን ዶላር በላይ የውጭ እዳ እንዲከፍሉ ይጠበቅባቸዋል። በአፍሪካ የህዝብ እዳ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የአፍሪካ ኢንሹራንስ ድርጅት አስታውቋል። እንደ ድርጅቱ መረጃ ከሆነ በአህጉሪቱ ከሚገኙ ዝቅተኛ ገቢ ካላቸው ሀገራት መካከል 57 ፐርሰንት የሚሆኑት በእዳ ችግር ውስጥ ገብተዋል ወይም ከፍተኛ የዳ ስጋት ላይ ይገኛሉ ይህንን አሃዝ የገለጹት የድርጅቱ ፕሬዚዳንት የሆኑት ወይዘሮ ፓቲ ማርቲን ሲሆኑ ይህንንም ያሉት በአዲስ አበባ በተካሄደው 51ኛው የአፍሪካ የኢንሹራንስ ድርጅት ዓመታዊ ኮንፈረንስ ላይ ነው እንደ ፕሬዚዳንቷ ንግግር የዳው ጫና መጨመር ዋና ዋና መንስኤዎች የዓለም አቀፍ የገበያ መዋዥቅና የሸቀጦች ዋጋ መለዋወጥ ናቸው ብለዋል እንደ አውሮፓውያን ዘመን አቆጣጠር ማርች 11 2025 በዋንዳታ አናሊሲስ በዘመነው መረጃ መሠረት የብዙ የአፍሪካ ሀገራት የፋይናንስ ሁኔታ እጅግ ደካማ ነው። ከ2023 ጀምሮ ደግሞ የአፍሪካ ሀገራት ለውጭ አበዳሪዎች በድምሩ 685.5 ቢሊዮን ዶላር ዕዳ ይከፍላሉ ተብሎ ይገመታል። የሃይማኖት ተቋማት የድምፅ ብክለት ችግሮችን እንዲያስተካክሉ ተጠየቀም። ይህ የተባለው በአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የመንግስትና የሃይማኖት ተቋማት ግንኙነትና ትብብር በሚል መሪ ሀሳብ በተካሄደ ውይይት ላይ ነው። በዚሁ ጊዜ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ጫኔ እንደገለጹት በሰላም ግንባታ ሂደት ውስጥ የሃይማኖት ተቋማት ሚና ትልቅ ነው። መንግስትና ሃይማኖት የሚያለያያቸው ነገሮች ቢኖሩም ተመጋጋቢ መሆናቸውን ጠቅሰው ዜጎች ጥቅም ሲባል በጋራ ሊሰሩ እንደሚገባ ተናግረዋል። ሃይማኖት ተቋማት የድምፅ ብክለት ችግሮችን ህግና ስርዓትን በተከተለ መልኩም ማስተካከያ ሊያደርጉ ይገባል ብለዋል። ይዚያ እንደዘገበውም ሪፖርተር ጋዜጣ ፓርላማ ገብቼ እንዳልዘግብ ተከለከልኳልም። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ወይም ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታውቋል። ሪፖርተር ክልከላው የተጣለበት ግልጽ ባልሆነና ባልታወቀ ምክንያት መሆኑንም ገልጿል። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽልኝ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በሚል ዘጋቢዎቼ እንዳይገቡ ተከልክለውብኛል፣ ሲል አስታውቋል። ሪፖርተር ለምን ፓርላማ ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማው የጥበቃ ሰራተኞች እንዳይገባ ተብለን በቃል ተነግሩናል ከማለት ባለፈ ለመከልከል የሚያበቃ ማስረጃ ማግኘት አልቻልኩም ብሏል። ሪፖርተር ፓርላማው በይፋ እግድ እንደጣለ ወይም ትእዛዝ እንደሰጠ ሳይታወቅ ክልከላ መደረጉ ከህግም ሆነ ከሞራል አንጻር ተገቢ ያለመሆኑን የገለጸው ሪፖርተር ዶክተር የሚመለከታቸው የመንግስት አካላት መፍትሄ እንዲሰጡ እየጠየቀ መሆኑንም ገልጿል። በመጨረሻም በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች አሉ ተባለም። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች አሉ ሲል ሸገር ዘግቧል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆነ የምግብና መድኃኒት ባለስልጣን ተናግሯል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ሥራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ በአድ ነገሮች የተቀላቀሉባቸው ምርቶችን ለገበያ በሚያቀርቡት ላይ ሕጋዊ እርምጃ እየወሰነ ነው ሲሉ ለሸገር ተናግረዋል። በአሁኑ ወቅት በገበያው በአድ ነገሮች የተቀላቀሉባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነ ስራ አስፈጻሚው መጠቆማቸውን ዘገባው አመልክቷል። በተጨማሪም ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችንና የቅጣት መጠን ሚዛንን ከፍ ማድረግ እንደሚያስፈልግም ኃላፊው መናገራቸውን ዘገባው ያመለክታል። ምግብ ነክና የመድኃኒት ምርቶች ላይ ከ2012-2016 ዓ ም ባሉት ጊዜያት 14171 የምርመራና ፍተሻ ስራዎችን መስራቱን የባለስልጣኑ ሪፖርት የሚያሳይ ሲሆን በዚህም በአጠቃላይ 3155ቱ ላይ አስተዳዳሪ እርምጃ እንደተወሰደባቸው ተጠቁሟል። nagrnya report